በጀኔራል ሰዓረ መኮንን የሚጠየቀው ገዳያቸው አስር አለቃ መሳፍን ጥጋቡ በዕድሜ ልክ ጽኑ እስራት ተቀጣ። አስር አለቃ መሳፍንት በዕድሜ ልክ እስራት እንዲቀጣ የወሰነው የፌዴራሉ ከፍተኛ ፍርድ ቤት ሶስተኛ የጸረ ሽብርና ሕገ መንግስት ጉዳዮች ወንጀል ችሎት ነው። ይሁንና ቅጣቱ እንደ ከበደ የሚገልጹ ተከሳሽም ይሁን በሞት መቀጣት ነበረበት የሚሉ የከሳሽ ወገኖች የፍርድ ቤቱን ውሳኔ አለመቀበላቸው ነው የተገለጸው። ሁለቱም አካላት የፌዴራሉን ጠቅላይ ፍርድ ቤት ይግባኝ እንደሚጠይቁ ለአሜሪካ ድምፅ ገልጠዋል። ኬኔዲ አባተ ዝርዝሩን ይዟል። ሰኔ 15 2011 ዓ ም ከምሽቱ 3 ሰዓት ላይ የቀድሞውን የአገር መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሰዓረ መኮንንና አብረዋቸው የነበሩትን ጓደኛቸውን ሜጀር ጄኔራል ገዛኢ አበራን በመግደል ወንጀል በጠቅላይ አቃቤ ሕግ ሲከሰስ የቆየው የአስር አለቃ መሳፍንት ጥጋቡ መኮንን በእድሜ ልክ ጽኑ እስራት እንዲቀጣ ተወስኗል። የቅጣት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ነው። you <laughs> አስር አለቃ መሳፍንት ጥጋቡ በግንቦት ወር 2011 ዓ ም ወደ ጎንደር ከተማ በማቅናት ጠቅላይ አቃቤ ሕግ የግድያ ወንጀሉ ጠንሳሽ እንደሆኑ በክሱ ከጠቀሳቸው ከብሪጋዴር ጀኔራል አሳምነው ጽጌ ጋር ተገናኝቶ ተልእኮ ስለመቀበሉ ክሱ ያስረዳል። እናም ሰኔ 15 2011 ዓ ም የአማራ ክልል ርዕሰ መስተዳድር የነበሩት ዶክተር አምባቸው መኮንን እና ሌሎች ሁለት የክልሉ ከፍተኛ አመራሮች ላይ በብሪጋዴር ጀኔራል አሳምነው ጽጌ በተመራ ቡድን በባህር ዳር ከተማ የተፈጸሙ ን ግድያ ተከትሎ አስር አለቃ መሳፍንት በተሰጠው ተልእኮ መሰረት ጠቅላይ ተማዦር ሹም ጀኔራል ሰአረ መኮንንና ጓደኛቸው ብሪጋዴር ጀኔራል ገዛኢ አበራን በሽጉጥ ገሏል ተብሎ መከሰሱ ይታወቃል። ጉዳዩን በመመርመር ግንቦት 272013 ዓ ም በዋለው ችሎት የጥፋተኝነት ውሳኔ የሰጠው ፍርድ ቤቱ ዛሬ ሰኔ 212013 ዓ ም በእድሜ ልክ እንዲታሰር በማለት የመጨረሻ ውሳኔውን አሳልፏል። ከአስር አለቃ መሳፍንት ጠበቆች አንዱ የሆኑት ጠበቃ ቃለ ክርስቶስ ጌትነት ታዲያ በተከሳሽ ወገን በዛሬው ችሎት ላይ አራት የቅጣት ማቅለያዎች መቅረባቸውን ገልጸው የቅጣት ማቅለያዎቹን የተቀበለው ፍርድ ቤቱ የሰጠው ውሳኔ ተገቢ እንዳልሆነ ተናግረዋል። አቃቤ ሕግ ተከሳሹ ላይ የሞት ፍርድ እንዲፈረድ ነበር የጠየቀው። እኛ ግን የወንጀል ግን መሰረት አድርገን መሟላት ያለባቸው አንድ ሰው ላይ የሞት ፍርድ የተለያዩ የቅጣት ማቅለያዎች አቅርበን ነበር። እነዚሁም ተከሳሽ የቤተሰብ አስተዳዳሪ መሆኑን፣ ከዚህ በፊት ምንም አይነት የወንጀል ሪከርድ ያልቀረበበት መሆኑ፣ ከድርጊቱ በኋላ ያለበትን የጤናውን ሁኔታ እንዲሁም በሀገር መከላከያ ሰራዊት ውስጥ ህዝብንና መንግስትን ሀገርን በማገልገል የከፈለውን ከግምት አስገብቶ አራት ማቅለያዎች እንዲቀርብ ያቀረብ ነው። እኛ ባቀረብ ነው የቅጣት ማቅለያ መሰረት ሆኖ ሊቀጣ የሚችል የነበረው ከአስራ አምስት አመት ከአስራ ስምንት አመት ባለ በሌላ በኩል ከሳሽ ጠቅላይ አቃቤ ህግም በፍርድ ቤቱ ውሳኔ ቅሬታ እንደተሰማው አስታውቋል። በፌዴራል ጠቅላይ አቃቤ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶ ለቪኦኤ እንደገለጹት በተከሳሽ ላይ ሶስት የቅጣት ማክበጃዎች የቀረቡ ሲሆን አስር አለቃ መሳፍንት የተከሰሰበት ወንጀል በሞት የሚያስቀጣ መሆኑን አንስተዋል። እኛ እንደ አቃቤ ህግ የጠየቅነው የተከሰሰበት የወንጀል ድንጋጌ ሁለት አማራጮች ናቸው ያሉት የወንጀል ህግ አንቀጽ ሁለት ሰላሳ ስምንት ላይ አንደኛ እድሜ ልክ ነው። ሁለተኛ የሞት ቅጣት ነው። ከነዚህ ሁለት ቅጣቶች እኛ ሞትን ነው ፍርድ ቤት እንዲቀጣ የጠየቅ ነው። ሞትን እንዲቀጣ ስንጠይቅ ሞት የሚያስቀጣ መስፈርቶችን አሟልቶ ስለተገኘ ያ ይህም ማለት ተከሳሽ እጅግ አደገኛ የሚባል ስለመሆኑ እና ድርጊቱም እጅግ ከባድ የሚባል ስለመሆኑ በፍርድ ቤት በክርክር ሂደት በማስረጃ የተረጋገጠ ሐቅ ስለሆነ ይሄንንም ፍርድ ቤት አረጋግጦ ጥፋተኛ ነው ብሎ ብይን ስለሰጠው የሞት ቅጣት እንዲቀጣ ብለን ፍርድ ቤት እንጠይቀናል። ከባድነቱን ከመግለጽና ከማቅረብ ባለፈም ሶስት የቅጣት ማክበጃዎችን አቅርበናል። አንደኛው ተከሳሽ ወንጀሉን ያደረገው የተጣለበትን እምነት ወይም ሀላፍነት ያላ አግባብ በመገልገል ነው። ሁለተኛውም ከአማራ ክልል ላይ ይሄ ወንጀል እንዲፈጸም በሟች በሳምነው ጽጌ የተሰጠውን ተሌኮኖ ተቀብሎ ያ ማለት በስልምነት ነው ወንጀል የተደረገው። ሶስተኛ ማክበጃ የነበረው እንድጠብቀው የተሰጠውን የበላይ ኃላፊው ላይ በበላዩ ላይ ስለሆነ ይህን ሶስተኛ ማክበጃ ነው። እነዚህን አቅርበን ነው የሞት ቅጣት ጠይቀን የነበረው። እንደ አጣቢ ተቋም የፍርድ ቤቱ ውሳኔ ተገቢ እንዳልሆነ የገለጹት ሁለቱም አካላት ውሳኔውን እንደማይቀበሉ አስታውቀዋል። የተከሳሽ ጠበቃ ቃለ ክርስቶስ ጌትነት፣ ጠቅላይ አቃቤ ሕግ የወንጀሉን ከባድነት በማስረዳት ውሳኔው ከቅጣት መመሪያ ውጭ እንዲሰጥ ፍርድ ቤቱን መጠየቁንና ፍርድ ቤቱም በዚሁ መሰረት ውሳኔ መስጠቱን በመቃወም ይግባኝ እንደሚያቀርቡ ነው የገለጹት። ውሳኔው ተገቢ ነው ብለን አናምንም። ጥፋተኝነቱን በሚመለከት ከዚህ በፊትም እንዳቀረብ ነው የተከሰሰበት ድንጋጌ የማስረጃ ስማ የሚጠቅም ብዙ ጠበታዎች ነው የነበሩ። እነሱ እንዲታረሙ ጥፋተኝነቱን መሰረት አድርጎ ያሉትን ኦልሬዲ ይግባኝ ነው እያዘጋጀ ነው። ከዛ ውጭ ቅጣቱንም በሚመለከት ፍርድ ቤቱ በቅጣት አወሳሰብ መመሪያው ቢሄድ ኖሮ ለተከሳሹ የሚጠቅም ነበረ። ነገር ግን ይሄኛውን ባለመከተል ከቅጣት አወሳሰብ መመሪያው ውጪ ነው ፍርድ ቤቱ ውሳኔውን የሰጠው እና ይህም ምክንያቱ ተገቢ ነው ብለን አናስብም። አንደኛ መፈንቅለ መንግስት አይደለም እንጂ ነው እንኳን ቢባል የህገ መንግስታዊ ስርዓቱን ለመጣን ነው ቢባል እንኳን ድርጊቱ በማቾች ሞት በኋላ የተቋረጠ እና የቀረ ስለሆነ የደረሰው ጉዳት አጠቃላይ ሁኔታው ሲታይ አሁን ባለው ግን የዕድሜ ልክ የሚያስወስን ነበር ብለን አናምንም። ይህን ከግምት አስገብተን በአግባቡ ጊዜ ይታረማል ብለን ነው የምናስበው። በፌዴራል ጠቅላይ አቃቤ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶ የቅጣት መመሪያ ቁጥር ሁለት ሁለት ሺ ስድስትን በመጥቀስ እርከንና ደረጃ ያልወጣላቸው የወንጀል ድርጊቶች በመመሪያው መሰረት ውሳኔ ቢሰጥባቸው ተመጣጣኝና አስተማሪ ካልሆኑ ከመመሪያው በመውጣት የቅጣት ውሳኔ እንደሚተላለፍ አንስተዋል። በመሆኑም አስር አለቃ መሳፍንት ፈጽሟል ተባለው የወንጀል ድርጊት ፍርድ ቤቱ ከመመሪያው ወጣ ብሎ ውሳኔ ቢሰጥም ውሳኔው ግን የሞት ቅጣት መሆን እንደነበረበት የሚያምነው አቃቤ ህግ ይግባኝ ይጠይቃል ብለዋል። ፍርድ ቤት የመረጠው አማራጭ ትክክል አይደለም፣ በሞት ነው ሊቀጣ ይገባ የነበረው የሚል አረዳድ እና እምነትን ያለን በዚህም መሰረት ይግባኝ የምናቀርብ ነው የሚሆነው። ምክንያቱም በወንጀል ህጉ በመቶ አስራ ሰባትም ጭምር ፍርድ ቤቱ ሞትን ላለመቅጣት የተጠቀመበትን ድንጋጌም ጭምር ሞት የሚቀጣው አንድ ሰው በሞት የሚቀጣው ምን ምን ስኖር ነው የሚለውን በግልጽ ነው የሚያስቀምጠው ከእነዚህ ውስጥ እጅግ በጣም ከባድ ወንጀሉ የተፈጸመ ወንጀል ፍጻሜ ያገኘ ከሆነ እጅግ በጣም ከባድ ከሆነ ወንጀለኛው በተለይ አደገኛ ከሆነ የሚሉ ነገሮች አሉ። በተከሳሽ ላይ ያቀረብነው ክስ እና ማስረጃዎቻችን በአግባቡ ይህንን ስላረጋገጡ አቃቤ ተቋም የጠየቀውን ነው ሊወሰን ይገባ የነበረው የሚል እንደ ጠቅላይ አቃቤ ሕግ ክስ ወንጀሉ ሕገ መንግስታዊ ስርዓቱን በኃይል ለመናድና መፈንቅለ መንግስት ለመፈጸም ታስቦ የተከናወነ ነው። የመፈንቅለ መንግስት ጥንስሱ በአማራ ክልል ስለመጀመሩም የሚገልጸው አቃቤ ሕግ የክልሉን ከፍተኛ አመራሮች ቀጥሎም የሀገር መከላከያ ሰራዊት አመራሮችን በመግደልና ሰራዊቱን በመበተን ስልጣን ለመያዝ በብሪጋዴር ጄኔራል አሳምነው ጽጌ መሪነት ድርጊቱ ስለመፈጸሙ በክሱ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።